ዩጋንዳ በሀገሯ የሚገኙ በብዙ ሺህ የሚገመቱ የቡሩንዲ ስደተኞችን ወደ ትውልድ ሀገራቸው እንዲመለሱ እንደምትጠይቅ አስታወቀች። የዩጋንዳ መንግስት ይህንን ይፋ ያደረገው በቡሩንዲ ሰላም መስፈኑን ከቡሩንዲ መንግስት ማረጋገጫ ዋስትና ካገኘ በኋላ መሆኑን አመልክቷል። ከ45 ሺህ የሚበልጡ የቡሩንዲ ስደተኞች በወቅቱ በምዕራባዊ ዩጋንዳ በኢዚንጊሮ ወረዳ በሚገኘው የናኪቫል መጠለያ ጣቢያ ውስጥ ይኖራሉ። ከነዚሁ ስደተኞች መካከል ከግማሽ የሚበልጡት የቡሩንዲ ፕሬዝደንት ፒየር ንኩሩንዚዛ እንደ ጎርጎሪዮሳውያኑ የዘመን ቀመር ሚያዝያ 2015 ዓ ምት ላይ ለሶስተኛ ዘመነ ስልጣን እንደሚወዳደሩ ካስታወቁ በኋላ በተፈጠረው ውዝግብ ሰበብ ሸሽተው ዩጋንዳ የገቡ ናቸው። የቡሩንዲ መንግስት በጎረቤት ዩጋንዳ፣ ታንዛኒያና ዴሞክራቲክ ኮንጎ ሪፐብሊክ ውስጥ በስደት የሚገኙት ዜጎቹ ወደ ትውልድ ሀገራቸው እንዲመለሱ የማግባባት ስራ ጀምሯል። በዚሁ መሰረትም የቡሩንዲ ሀገር አስተዳደር ሚኒስትር ፓስካል ባራንዳጊ ከጥቂት ቀናት በፊት ወደ ዩጋንዳ በመሄድ የስደተኞቹን መጠለያ ጣቢያዎች ጎብኝተዋል። ሚኒስትሩ ለጋዜጠኞች እንደገለጹት በዩጋንዳ የሚገኙት አንዳንዶቹ ስደተኞች ወደ ቡሩንዲ ለመመለስ ጥያቄ አቅርበዋል። ቢየናንታንዲ ኖትሬሱሄ ኤክ እርግጥ ነው ወደ ትውልድ ሀገራቸው በተቻለ ፍጥነት እንዲመለሱ ነው የምንፈልገው። በቡሩንዲ የሰላሙ ሂደት መነቃቃቱን ለማሳመን እየሞከርን ነው። ይህን ገሃድ አምነው ያልተቀበሉትን ለማግባባት ጥረታችንን ሳንደክም እንቀጥላለን። በዚሁ ጥረታችን ላይ የጋዜጠኞች ድጋፍ ያስፈልገናል። የስደት ኑሮ ጥሩ አይደለም። በስደተኞች መጠለያ ጣቢያዎች የሚኖሩት ሰዎች ጥፋተኞች አይደሉም፣ የሕግ ክትትል የለባቸውም እና ቢመለሱ ጥሩ ነው። በዩ ዩጋንዳ የሚገኙ አንዳንድ የመጠለያው ጣቢያ ነዋሪዎች ወደ ትውልድ ሀገራቸው መመለስ እንደሚፈልጉ እናውቃለን። በታንዛኒያ ስደተኞች መጠለያ ጣቢያ ያሉት ዜጎቻችንም ወደ ሀገራቸው እንዲመለሱ ወደዚያ በመሄድ ለማግባባት የመሞከር እቅድ አለን። ይሁን እንጂ የቡሩንዲ መንግስት ተቃዋሚዎች የሀገራቸው መንግስት የጀመረውን ጥረት ለማሰናከል መንቀሳቀሳቸው እንደማይቀር ሚኒስትሩ ባራንዳ ጊያ ገልጸዋል። ሚኒስትሩ እንዳስረዱት ስደተኞቹ በተለይ ለቡሩንዲ በአሩሻ ታንዛኒያ የሰላም ስምምነት ከመፈረሙ በፊት ወደ ትውልድ ሀገራቸው መመለስ እንደሌለባቸው ነው የተቃዋሚ ወገኖች የሚሞክሩት ያና የሚያሳዝነው የጣቢያዎቹን ጉብኝታችንን ስናበቃ ወደዚያ በመሄድ ስደተኞቹ ወደ ቡሩንዲ እንዳይመለሱ ለማከላከል የሚሞክሩ ሰዎች አይጠፉም።የዩጋንዳ የዩጋንዳ የአደጋ መከላከያና እርዳታ ሚኒስትር ሂለሪ ኦኔክ እንዳስታወቁት ወደ ቡሩንዲ መመለስ የማይፈልጉ ስደተኞች በዩጋንዳ ለተወሰነ ጊዜ ብቻ መቆየት ይችላሉ። ከዚያ ወደ ቡሩንዲ መመለስ ይኖርባቸዋል። government is showing የቡሩንዲ መንግስት ለህዝቡ ያለውን ፍቅርና ትኩረት እያሳየ ነው። ህዝቡ ወደ መኖሪያ ቤቱ ማለት ወደ ሀገሩ እንዲመለስ ይፈልጋል። በቡሩንዲ ሰላም ከሰፈነ በአሩሻ ታንዛኒያ በተጀመረው ድርድር ስምምነት ላይ ከተደረሰ በኋላ የስደተኝነቱን አቋም ይዘው መቀበል የሚፈልጉትን ለፍልሰትና ስደት ጉዳይ መስሪያ ቤት እናስረክባለን። ዩጋንዳ ውስጥ የመቆያ የሶስት ወር ቪዛ ነው የሚያገኙት። ያፈቃዳቸው ሲያበቃ እን እንደ ዩኤስ አሜሪካው ፕሬዝዳንት ዶናልድ ትራምፕ ባናባረራቸውም ሀገራችንን ለቀው እንዲወጡ እንፈልጋለን። ለሀገራቸው ውዝግብ ሰላማዊ መፍትሄ ከተገኘ በኋላ ወደ ሀገራቸው ይመለሳሉ ብለን እንጠብቃለን። የሀገራችንን የፍልሰት ፖሊሲ ማክበር ይኖርባቸዋል። አካሄዱ እንደዚያ ነው። ይሁን እንጂ የአደጋ መከላከያና እርዳታ ምክትል ሚኒስትር ሙሳ ኤሴ ዌሩ ሚኒስትር ኦኔክ ያሉትን የሚጻረር ሐሳብ ነው የሰነዘሩት። እንደ ኤሲ ዌሩ ባለም አቀፍ ህግ መሠረት ማንም ስደተኛ በግዳጅ ወደ ትውልድ ሀገሩ መመለስ የለበትም። ስደተኞችን በሚመለከተው ህግ መሰረት አንድ ስደተኛ ወደ ትውልድ ሀገሩ የሚመለሰው በውዴታ ነው። ካለፈቃዱ እንዲመለስ አይገደድም። ለመመለስ ከተፈለገ ክብሩ ተጠብቆ መሆን አለበት። በአሁኑ ጊዜ በአሩሻ ታንዛኒያ የተጀመረውን ለቡሩንዲ ውዝግብ መፍትሄ የሚያፈላልገውን የሰላም ድርድር ዩጋንዳና ታንዛኒያ በአፍሪካ ህብረት ጥያቄ መሰረት ይመራሉ። በሮቿን ለስደተኞች ክፍት ባደረገችው ዩጋንዳ ውስጥ ከቡሩንዲ በተጨማሪ ከሶማሊያ፣ ሩዋንዳ፣ ደቡብ ሱዳንና ዴሞክራቲክ ኮንጎ ሪፐብሊክ የሄዱ ከ500ሺህ የሚበልጡ ስደተኞች ይገኛሉ።